የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጉዟችን የኢትዮጵያን የፖለቲካ ገጽታ የሚዳስስ ይሆናል። የዚች የቅኝት ሎንችና ውስጥ ታዲያ ጽዮን ግርማ ማብራኛለች። ተሳፈሩ። ሰላም እንዴት አመሻችሁ? ወደ ጋቢና ግቡ። ቀዳሚው የኢትዮጵያ ገዢው ፓርቲ ኢህአዴግ ከተቃዋሚዎች ጋር የሚያደርገው ድርድር ዙሪያ ይሆናል። ሰላማዊ ድርድር እንደሚያስፈልግ ጽንፍ መውጣት ለህዝቡ ጠቅሞ ነው? ያልጠቀመም ያስከተለው ጉዳት ምንድን ነው የሚለው ነገር ለይተን ማወቅ አለብን። ለመደራደር የተጋበዙ ፓርቲዎች አንድ አቋም ይዘው እንደሚቀርቡ ዛሬ መግለጫ ሰጥተዋል። 11 የተቃዋሚ ፓርቲዎች እንግዲህ ተስፋቸውን እየገለጹ ነው። እነማናቸው? ዝርዝሩን ይዘናል። በኢትዮጵያ የጸረ መንግስት ተቃውሞዎችን ተከትሎ የአስቸኳይ ጊዜ አዋጅ ከተላለፈ ወዲህ በአስር ሺዎች የሚቆጠሩ ወጣቶች በወታደራዊ ማጎሪያ ጣቢያዎችና እስር ቤቶች ተይዘው ቆይተዋል። የተፈቱት የተሀድሶ ስልጠና በሚል የሪዮታ ዓለም ትምህርት ተሰጥቷቸው ተፈተዋል ተብሏል። ለመሆኑ ስልጠናው ምንድን ነበር? ይዞታቸውስ ጫማ አውልቁ ተብለን አውቶ ባለ ነው ነገር ነው። ለደህንነቱ በመስጋት ስሙ እንዳይጠቀስ እንደዚሁም ደግሞ ድምፁ እንዲቀየር የጠየቀ ከጦር ላይ የማቆያ ማዕከል የተፈታ ወጣት ነው። በዚህ ዙሪያ ዝርዝር ዘገባ ይኖረናል። ሁለት እንግዶች ናቸው ያሉን በሰኞ ምሽትን ይዘን የምንመለሰ ይሆናል በስተመጨረሻ ደግሞ የፕሬዚዳንት ዶናልድ ትራምፕ የኢሚግሬሽን ፕሬዚዳንታዊ ትእዛዝን አስመልክቶ ከህግ ባለሙያ ጋር የተደረገ ውይይት እናቀርባለን አብራችሁን አምሹ ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ካድማስ ተሻገሩ ዜና እናስቀድም ለዜናው ተመልሰን መጥተናል። የኬንያ ከፍተኛ ፍርድ ቤት ዳዳብ የተባለውን የስደተኞች ሰፈር መዝጋት የሀገሪቱን ህገ መንግስት ስለሚጻረር መንግስት የመዝጋት እርምጃ መውሰድ የለበትም ሲል ዛሬ አስታውቋል። እስካለፈው ህዳር ወር በነበረው ጊዜ ውስጥ የሶማሊያ ስደተኞችን ወደ ሀገራቸው በመመለስ የስደተኞችን ጉዳይ የሚመለከተው መስሪያ ቤት ይተባል ሲል የኬንያ መንግስት ባለፈው ግንቦት ወር ላይ አስታውቆ እንደነበር ይታወሳል። ከዚያን ጊዜ አንስቶ ታዲያ የስደተኞቹ ሰፈር መዘጋት ጉዳይ ተንጠልጥሎ ቆይቷል። ኬንያ የስደተኞቹን ሰፈር የምትዘጋው የጸጥታ አደጋ ይደቅናል በሚል እንደሆነም ታውቋል። የኬንያ ከፍተኛ ፍርድ ቤት ዳኛ ጂማቲቮ መንግስት ያወጣው ትዕዛዝ ወገን የለየ ከመሆኑም በላይ የጅምላ ቅጣት ይሆናል በማለት ዛሬ በይነዋል። ዳዳብ የስደተኞች ሰፈር ወደ ሶስት መቶ ሺህ የሚሆኑ አብዛኞቹ ሶማሊያውያን ስደተኞችን ያስጠጋ ከዓለም ትልቁ የተባለ የስደተኞች መንደር ነው። የስደተኞቹ ሰፈር እና የስደተኞች ጉዳይ መስሪያ ቤት እንደ ዘጉ ክስ ያቀረቡት ሁለት የኬንያ የሰብአዊ መብት ድርጅቶች ናቸው። የኬንያ መንግስት እስካሁን ባለው ጊዜ የሰጠው ምላሽ የለም። አንድ የታወቀ የሆሊውድ የክህሎት አገልግሎት በኦስካር ሽልማት ፈንጠዝያ ማዘጋጀቱን ሰርዞ የአሜሪካ የሲቪል መብቶች ማኅበርንና ዓለም አቀፍ የመድን ኮሚቴን የሚጠቅም ገንዘብ ማሰባሰብ ለማድረግ አቅዷል። የተባበረ የክህሎት አገልግሎት ለሲቪል መብቶች ለቆሙት ድርጅቶችን ለሚረዱ ቡድኖች የ250 ሺህ ዶላር እንደሚሰጥ ትናንት አስታውቋል። የድርጅቱ የረዴት ክፍል ደግሞ ሰዎች በድረገጽ የሚለግሱበትም መስመር አዘጋጅቷል። ከ15 ቀናት በኋላ የኦስካር ሽልማት ስነ ስርዓት ከመደረጉ ሁለት ቀናት በፊት በሎስ አንጀለስ ከተማ ሰልፍ ይደረጋል ተብሏል። የተባበረ ድምፅ በሚል ስያሜ የተሰጠው ሰልፍ የስነ ጥበብ ነጻነትን የሚደግፍ በሀገራችን ማለትም በዩናይትድ ስቴትስ የሚታየውን ጸረ ፍልሰት ዝንባሌና በዓለም ዙሪያ የሚኖረውን አንድምታ ያሳሰበው ማንኛውም ሰው በሰልፉ ሊሳተፍ ይችላል ሲሉ የድርጅቱ መሪ አስታውቀዋል። በሌላ ዜና የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለከፍተኛ ፍርድ ቤት ዳኛነት የሰየሟቸው ዳኛ ኔሌ ጎርሳች ፕሬዚዳንቱ በፍርድ ባለሙያዎች ላይ የሰነዘሩት ከባድ ነቀፌታ ሞራልን የሚነካና ተስፋ የሚያስቆርጥ ነው ብለዋል። ጎርሳች ይህን ያሉት ትላንት ከዲሞክራቱ ሴናተር ሪቻርድ ብሉመንታል ጋር በግል ተገናኝተው በተነጋገሩበት ወቅት ነው። የጎርሳችን አባባል ይፋ ያደረጉት ሴናተር ብሉመንታል ሲሆኑ ለከፍተኛ ፍርድ ቤት ዳኝነት በፕሬዚዳንት ትራምፕ የተሰየሙት ዳኛ መስሪያ ቤት ማለታቸውንም አረጋግጧል። ፕሬዚዳንት ትራምፕ ዛሬ በትዊተር ገጻቸው ባስተላለፉት መልእክት በሴናተር ፕሉሞንታል ተአማኒነት ላይ የጥያቄ ምልክት ሳያስቀምጡ አልቀረም። ፕሬዚዳንት ትራምፕ ከሰባት ሙስሊሞች የሚበዙባቸው ሀገሮች የሚጓዙ ሰዎችና ስደተኞች ወደ አሜሪካ እንዳይገቡ ያወጡት ጊዜያዊ ትእዛዝ በተግባር ላይ የመዋሉ ጉዳይ እንዲቆይ ያደረጉትን ዳኛ ጀምስ ሮበርትን ትራምፕ ዳኛ ተብዮ በማለት ስለ ማንጓጥጣቸው ጉዳይ ተጠይቀው ጎርሳች ምላሽ የሰጡት። አድማጮች ለሰዓቱ የያዝናቸው ናቸው ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ በገዢው ፓርቲ ኢህአዴግና ኢትዮጵያ የተቃዋሚ ፓርቲዎች መካከል ሊካሄድ ለታቀደው ድርድር ሁኔታ የሚያመቻች ስብሰባ የፊታችን የካቲት ስምንት መጠራቱን ተሳታፊዎቹ አስታውቀዋል። በሌላ በኩል ከኢህአዴግ ጋር ለመደራደር የተጋበዙ ፓርቲዎች አንድ አቋም ይዘው እንደሚቀርቡ ዛሬ መግለጫ የሰጡ 11 የተቃዋሚ ፓርቲዎች ተስፋቸውን ገልጸዋል። በድርድሩ የሚኖረው አካሄድ የሚወሰነው በስርዓት ደንቡ ላይ በሚደረገው ውይይት መሆኑን የኢህአዴግ ቃል አቀባይ ለአሜሪካ ድምፅ ሬዲዮ አስረድተዋል። እስክንድር ፍሬው ከአዲስ አበባ ዝርዝሩን ልኳል። ገዢው ፓርቲ ኢህአዴግና 21 ተቃዋሚ ፓርቲዎች ለሚሳተፉበት ድርድር ዝግጅት እየተደረገ ሐሳቦች እየቀረቡ ነው። የድርድሩን የስነስርዓት ደንብ በተመለከተ ተሳታፊ ፓርቲዎች ሁሉ ሐሳባቸውን በጽሁፍ እንዲያቀርቡ ተጠይቀዋል። ይህንንም እያደረጉ ነው። የስብሰባው ሥነ ሥርዓት እንዴት ይሁን፣ መድረኩን ማን ይምራው፣ የታዛቢዎች ጉዳይ ምን ይምሰል፣ ለመገናኛ ብዙኃን የሚሰጡ መግለጫዎችስ እንዴት ይሁኑ በሚሉ አራት ነጥቦች ላይ ፓርቲዎች የጽሑፍ አስተያየት እያስገቡ ነው። በመላው ኢትዮጵያ አንድነት ድርጅት መኢአድ ጽሕፈት ቤት የተሰባሰቡ ስድስት ፓርቲዎች በአራቱ ነጥቦች ላይ ያላቸውን ሀሳብ ያዘለ ደብዳቤ ማስገባታቸውን የገለጹት ሰሞኑን ነው። በቅንጅት ለአንድነትና ለዲሞክራሲ ፓርቲ ጽህፈት ቤት የተሰባሰቡ ሌሎች አስራ አንድ ተቃዋሚ ፓርቲዎች ደግሞ ይህንኑ ደብዳቤ ለህዝብ ተወካዮች ምክር ቤት ማስገባታቸውን ዛሬ ይፋ አድርገዋል። ፓርቲዎቹ ዛሬ በሰጡት መግለጫ በድርድሩ የሚሳተፉ ተቃዋሚ ፓርቲዎች ተመሳሳይ አቋም ይዘው እንደሚቀርቡ ተስፋቸውን ገልጸዋል። የእኛን መተባበር የማይፈልጉትን ሁሉ የምናሳፍርበት እንዲሆን በህዝባችን የጋራ ጥቅም ላይ እንተባበር የሚል ጥሪ እናስተላልፋለን ያሉት አንዱ ፓርቲዎች በሁለት ወይም በሶስት ቡድን እየተንቀሳቀሱ መሆኑን የተናገሩት የአንዱ ፓርቲዎች ስብስብ አስተባባሪና የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር አቶ ትግስቱ አወሉ ናቸው። ሃ1ንድ የነበረው ወደ ሁለትና ሶስት መምጣቱ በጎ ጅምር መሆኑን የገለጹት አቶ ትግስቱ የበለጠ ለመቀራረብ ጥረቶች እንደሚደረጉም አመልክተዋል። ቢያንስ አሁን ወደ ሶስት የተደራጀ ሀሳብ መጥቷል ወይም ወደ ሁለት እናንተ ናችሁ በልጠ መረጃ ያላችሁ ያላቸው ከኛ ይልቅ መጀመሪያ የየተደራጀው ሀሳብ ስብስብ ይጠይቃል። ከዛ በኋላ የቡድንና የቡድን አባቶች በሚለው ደግሞ ግንኙነቱ አለ። አሁን አንዳንድ ግንኙነቶች አሉ። እኛ ጋር አሁን አመራር ፈጥረናል። እኔ የስብስቡ ሰብሳቢ ነኝ ወይም አስተባባሪ ነኝ። አቶ አየለ የስብስቡ ምክትል ሰብሳቢ ነው ወይም አስተባባሪ ነው። አቶ ገብሩ ደግሞ ጸሐፊ ነው። አመራር ፈጥረናል። እዛም እንደዚሁ የቡድን አባት ከተፈጠረ የቡድን አባቶች ደግሞ ይገናኛሉ። ይሄ ስትራቴጂችን ነው። ዝም ብለን እዛ ጻፍ ላይ የምናስቀረው ሳይሆን በእኛ በኩል ይሄ አለ። ይሄን ለመጀመር ዛሬ ይሄኛው ስላለ ነው እንጂ ፕሮግራም ይዘናል እቅድ ይዘናል። ይስሙም አይስሙም እቅድ ይዘናል። ሁለተኛ ነገር ደግሞ መድረኩ ያገናኘናል። በምንም መልኩ መድረኩ ያገናኘናል። ስለዚህ ከዛም በኋላ ነገሮች እያሰባሰብ ናቸው። በነዚህ በቡድን አባቶችን በሉት በሰብሳቢዎቹ አማካኝነት እየተሰባሰብን ስራዎች እናስተካክላለን፣ መግባባቶች እንመጣለን የሚል ነው። ተቃዋሚ ፓርቲዎች ከገዢው ፓርቲ ጋር ለመደራደር እየተዘጋጁ ያሉት እርስ በርስ ያላቸው ልዩነት ባልጠበበበት ሁኔታና ሰዓት ነው። ዛሬ መግለጫ ከሰጡት ፓርቲዎች አንዳንዶቹም ይሄው ልዩነት የፈጠራቸው ናቸው። እነዚህ ፓርቲዎች ከእኛ ይልቅ ለገዢ ፓርቲ ይቀርባሉ በሚል ትችት የሚሰነዝሩ ሌሎች ተቃዋሚ ፓርቲዎች መኖራቸውም ያደባባይ ጠቅላይ ሚኒስትር ነው። አቶ ትግስቱ ከዚህ አንጻር የተነሳውን ጥያቄ የመለሱት አንዱ ሌላውን መፈረጁ እንደማያዋጣ በማብራራት ነው። የገዢው የሚቀርባላችሁ ማለት ይሄ ስብስብ ምናልባት እየጠቀሱ ያሉት የጋራ ምክር ቤት አባል ድርጅቶች እየተቋቋሙ የጋራ ምክር ቤት አባል ድርጅቶች የገዢው ይቀርባሉ። በሌላ ወገንም የጋራ ምክር ቤት አባል የሆኑ ድርጅቶች እዛም አሉ፣ እዛም ጎራሉ፣ ዝም ጎራሉ፣ ጥያቄም ያቀረቡ አሉ። ያ ከሆነ መገለጫው እኛ ግን በአዋ የተቋቋመ ነገር ተግባራዊ ከማድረግ አንጻር ነው እንጂ የመቅረብ የብሎክ ጉዳይ አይደለም። ይሄ ለፕሮፓጋንዳ ፍጆታ ይጠቅማል፣ ምንም ጥርጥር የለውም። ተቃዋሚ ፓርቲዎች ልዩነት ውጤቶች፣ ምንም እዚህ ላይ ጥርጥር የለውም። ነገር ግን ያ ልዩነት አሁን እስኪ እንማርበት ነው እንማርበት ነው። ሌላው አንዱ አንዱን በመተቸት እና በመፈረጅ አሁን ይሄ የቀረ አስተሳሰብ ነው። በፍረጃ ምንም እንግዲሁም ካልንማ ሁሉም ሊፈረጅ የሚገባው ነው የቡዳዎቹ ሰፈር ጥያቄ አይነት ነገር ነው። አንድም ከዚህ ነፃ የሆነ ፓርቲ የለም በተዘዋሪም ሆነ በቀጥታ ከፍረጃ። ስለዚህ ይሄ ፍረጃ ይሄንን አገር ይሄንን ችግር ለመፍታት ይልቅ እያባባሰ የመጣ ነው የሚለውንም እኛም ወስደን ራሳችን እንፈትሽ ይገባል የሚል አሳሰብ ነው ያለን እኛ አስራ አንዳችን በዚህ ጉዳይ ላይ እየተነጋገርን ነው። የአስራ አንዱ ፓርቲዎች ስብስብ ምክትል አስተባባሪ የሆኑት የቅንጅት ለአንድነትና ለዲሞክራሲ ፓርቲ ሊቀመንበር አቶ አየለ ጨሚሶም ተመሳሳይ ሐሳብ አንጸባርቀዋል። ከቪኦኤ የተነሳ ነገር አለ። ይሄ ስብስብ ለገዢ ፓርቲ የቀረቡ ናቸው ተብሎ ከሌላ አካል እንዲ ያለ ነገር ይወራል ነው እኛ ኮ የውጭ ሀገር ጠላቶች አይደለንም፣ ወንድማማቾች ነን። የሀሳብ ልዩነት ነው ያለን፣ የአመለካከት የሀሳብ ልዩነት ነው ያለን። ልዩነቱን የምንችለው ማጥበብ የሚቻለው ሳይንሳዊ በሆነ ሁኔታ ዲሞክራሲያዊ አሰራርን መሰረት አድርጎ ልዩነቱን ለማጥበብ የሰው ልጅ ተቀራርቦ መወያየት አስፈላጊ ነው። ጦር የማይፈታው ውይይት ይፈታው። መነጋገርን፣ መወያየትን፣ ማሳመንን የሀሳብ በላይነትን አምጥቶ መተማመንን ያመጣል። ባልተማመኑት ነገር እንዳልተማመኑ ተቀብሎ ለወደፊት ለመተማመን፣ በተማመኑ ደግሞ በጋራ የሚሰራበት ሁኔታ መፈጠር አለበት ብለን ነው ሀገራት የምናምነው። በዚህ ሁኔታ በጋራ ምክር ቤት ኮድ ኦፍ ኮንደክትን አክብረን የምንቀሳቀሳቸው የምንቀሳቀስ ፖለቲካ ፓርቲዎች ከያዴግ ጋር ዘጠኝ ነን። ነገር ግን በዚህ ስብስብ ውስጥ ያሉት አሁን የጋራ ምክር ቤት አባላት ብቻ አይደለም ለሀገሪቱ ሰላማዊ ድርድር እንደሚያስፈልግ ጽንፍ መውጣት ለሕዝቡ ጠቅሞ ነው? ያልጠቀመም ያስከተለው ጉዳት ምንድን ነው የሚለው ነገር ለይተን ማወቅ አለብን። እኛ አእምሯችንን ሰፋ አድርገን ማያት ካልቻልን ሁልጊዜ በጠባብነት በአንድ እንደ ጋሪ ከሆን አስቸጋሪ ሁኔታ ይፈጠር። ገዢው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግም ለድርድሩ የበኩሉን ዝግጅት እያደረገ መሆኑን አስታውቋል። ድርድርና ውይይት ለማድረግ ፍላጎትና የተሟላ ዝግጁነት አለው ብለዋል። በኢህአዴግ ምክር ቤት የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ ፈቃዱ ተሰማ በስልክ ለአሜሪካ ድምጽ ሲናገሩ ከፓርቲዎች ጋር ብቻ ሳይሆን ከሲቪክ ማህበራትና ምሁራን እንደዚሁም በህጋዊና ሰላማዊ መንገድ ሀሳባቸውን ከሚያራምዱ ሌሎች ወገኖች ጋር ድርድሮች ውይይቶች ውይይቶችና ክርክሮች ለማካሄድ ዝግጁ መሆኑን ያመለከቱት ኢህአዴግ ተነሳሽነቱን በመውሰድ ለአገር አቀፍ ፓርቲዎች ያቀረበው ጥሪም ከዚህ ዝግጁነቱ የመነጨ መሆኑን አቶ ፈቃዱ ጠቅሰዋል። እንደ ሌሎቹ ፓርቲዎች ሁሉ በስብሰባው የሥነ ስርዓት ደንብ ወይም ሞዳሊቲስ ላይ ያለውን ሀሳብ የሚገልጽ ደብዳቤ ለማስገባት እየተዘጋጀ መሆኑንም ጠቅሰዋል። ተጠናቆ ቀናቶ አቶ ፈቃዱ፣ ወደ ሌላ ጥያቄ ልውሰድዎት። እንግዲህ የተቃዋሚ ፓርቲዎች ሀያ አንድ ናቸው። አሁን የሚሳተፉት በድርድሩ ገዢው ፓርቲ ሲደመር ሀያ ሁለት ይሆናል። ኢህአዴግ ከተቃዋሚዎች ጋር ይደራደራል ሲባል ሀያ አንዱንም እንደ አንድ እያንዳንዳቸውን በተናጠል ነው የሚመለከታቸው ወይስ ተቃዋሚዎቹ አንድ ሆነው መጥተው ከእነሱ ጋር በጋራ እንዲደራደር ነው የሚጠበቀው? ምንድን ነው በገዢው ፓርቲ በኩል ያለው ከዚህ አንጻር? ይሄ በቅድም በአራቱ ካነሳናቸው ውስጥ የስብሰባ ስነ ስርዓቱ ምን ይሆናል የሚለው ሞዳሊቲ የሚመልሰው ይሆናል ማለት ነው። ስለዚህ የጋራ አቋም ያላቸው ተመሳሳይ አቋም ያላቸው አንድ ቦታ ሁኔታ የሚፈጠር ይሆናል ማለት ነው ወደፊት የሚወሰነ ሆነው በውይይታችን ወቅትም ይሄ ተነስቶ ነው የነበረው ማለት ነው። ስንት ሰው ማሳተፋል? ድርድሮቹ ላይ፣ ክርክሮቹ ላይ፣ በውይይቶቻችን ላይ ስንት ሰው ነው ከየፓርቲው የምናሳተፈው? ስንደራደርስ ሀያ አንዱ አንዱን ኢህአዴግ ብቻ ነው አብሮ የሚደራደሩ ይህ በተናጠል ነው ወይም ደግሞ ተመሳሳይ አቋም ያላቸውን ወደ አንድ ቦታ መጥቶ ነው ከአራት ከአምስት ከሚሆኑ ተመሳሳይ ካላቸው ነው የሚደራደረው የሚሉ ነገሮች የስብሰባ ስነ ስርዓቱን ጭምር ውስጥ የሚታይ ነገር ስለሆነ ይህንንም ጭምር ነው ማለት ነው እንዴት ነው የሚደራደረው የሚለው በዛ ሞዳሊቲ የሚመለስ ገዢው ፓርቲና ሀያ አንዱ ተቃዋሚ ፓርቲዎች የፊታችን ረቡዕ የካቲት ስምንት ሁለት ሺ ዘጠኝ እንደገና ለውይይት እንደሚገናኙ ጥሪ የተላለፈላቸው የፖለቲካ ፓርቲዎች ለአሜሪካ ድምፅ አረጋግጠዋል። ይህ ውይይት የሚያተኩረው የድርድሩን የስነ ስርዓት ደንብ በተመለከተ ከየፓርቲዎቹ በቀረቡ ሀሳቦች ላይ እንደሆነም ተናግረዋል። ዋነኛው ድርድር የሚጀመርበት ቀን ሊታወቅ የሚችለው ከዚህ ውይይት መጠናቀቅ በኋላ ሊሆን እንደሚችልም አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። እስኪ አስተያየቶቻችሁን ስጡን። ከላይ በሰማችሁት ዘገባ በተለይ ኢህአዴግ ከተቃዋሚ ፓርቲዎች ጋር ሊያደርገው ያቀደው ድርድር ዙሪያ አንዳንድ ፓርቲዎች እንግዲህ የቡድን አባቶች እየመሰረቱ ነው። ከአቶ ትዕግስቱ እንደሰማነው የቡድን እናቶች የታሉ የሚል ጥያቄ ልታነሱ ትችላላችሁ። ፌስቡክ ላይ አት ቪኦኤ ማሀሪክ አስተያየቶቻችሁን ስጡን። እስኪ እነዚህን ጥያቄዎች እናንሳላችሁና የእናንተን አስተያየቶች እንውስጥ እንውሰድ። ኢህአዴግ የሚደራደረው እንግዲህ ከአስራ አንዱ ፓርቲዎች ተወካዮች ሰምታችኋል። እነዚህ የህዝቡን ጥያቄ ይወክላሉ ወይ? አስተያየቶቻችሁን ስጡን። እናንተ እስከዚህ ድርድር ምን ትጠብቃላችሁ? መድረክና ሌሎች አብይ ፓርቲዎችስ ምን ሊያደርጉ ይችላሉ፣ ይገባቸዋል የሚል ሀሳብ አላችሁ? ፌስቡክ ላይ ቪኦኤ አማርኛ ከአስተያየቶቻችሁን እየወሰድን ነው። እንወያይ። ወደ ተከታዩ ዘገባ እናልፋለን። በኢትዮጵያ አስቸኳይ ጊዜ አዋጅ ከታወጀ በኋላ የታሰሩ ከ11,000 በላይ እስረኞች በተለያዩ ቦታዎች በሁለተኛ ዙር ጥቅስ የተሃድሶ ሥልጠና ወስደው መለቀቃቸው ተገልጿል። ከነዚህ ውስጥ የበዛውን ቁጥር የሚይዙት በጦር ላይ የማቆያ ማዕከል ስልጠና የወሰዱት እንደሆኑም የአስቸኳይ ጊዜ አዋጁ ኮማንድ ሴክሬታሪያት በጥር ወር መጨረሻ ለሀገር ውስጥ የመገናኛ ብዙሀን ማስታወቁ ይታወሳል። ጽዮን ግርማ ከዚህ ከጦር ላይ ማቆያ ጣቢያ ከተለቀቁ ሁለት እስረኞችን አነጋግራ በአጠቃላይ ሁኔታውንና ይዞታቸውን በተመለከተ በቀጣዩ ዘገባ ትመለክተዋለች። በኦሮሚያ ክልል የተነሳውን ተቃውሞ ተከትሎ ከዚያም በአማራ ክልል ቀጥሎ በደቡብ ኢትዮጵያ አንድ ዓመት የዘለቀ ተቃውሞ አስተናግዳለች። እነዚህን ተቃውሞዎች ተከትሎ በሀገሪቱ ለስድስት ወር የሚቆይ የአስቸኳይ ጊዜ አዋጅ ከታወጀ አራት ወራትም ተቆጥረዋል። በዚህ ጊዜ ውስጥ የምን ያህል ሰዎች ህይወት እንደጠፋ፣ ምን ያህል ሰዎች እንደቆሰሉ፣ ምን ያህል ንብረት እንደወደመና ምን ያህል ሰዎች እንደታሰሩ በገለልተኛ አካል ተጣርቶ የተነገረ ቁጥር እስካሁን የለም። መንግስት በተለያዩ ጊዜያት በመቶዎች የሚቆጠሩ ሰዎች ህይወት ማለፉን አምኗል። ዓለም አቀፍ የሰብአዊ መብት ተሟጋቾች እስከ ህዳር 2008 ድረስ ባወጡት ሪፖርት የ500 ሰው ህይወት ጠፍቷል ብለዋል። በሀገር ውስጥ የሚንቀሳቀሱ የተቃዋሚ የፖለቲካ ፓርቲዎች ደግሞ የሟቾቹን ቁጥር በሺ ቤት ያደርሱታል። ከተቃውሞና ከአስቸኳይ ጊዜ አዋጅ በኋላ የተረፉት ወደ እስር ቤት የተወሰዱ ናቸው። መንግስት በአስቸኳይ ጊዜ ኮማንድ ፖስቱ እዝ ስር ከ24 ሺ በላይ ዜጎችን ማሰሩን መግለጹ ይታወሳል። እነዚህ እስረኞች ደግሞ ተሰጥቷቸዋል የተባለውን የተሀድሶ ስልጠና ወስደው 21152 እስረኞች በሁለት ዙር መለቀቃቸውን የኢትዮጵያ መንግስት በሀገር ውስጥ መገናኛ ብዙሀን አማካኝነት አስታውቋል። ጥር 25 209 ዓም የተፈቱት ከ11 ሺ በላይ እስረኞችም በዚሁ በ21 ሺ ውስጥ የሚካተቱ እስረኞች ናቸው። በዚህ ዕለት የተፈቱት ከኦሮሚያ ክልል ምዕራብ ሸዋ ዞን ሰንቀሌ ፖሊስ ማሰልጠኛ፣ ከደቡብ ክልል ከይርጋለም የተሃድሶ ማዕከልና ከጦል ላይ ማቆያ ማዕከል የተፈቱ ናቸው ተብሏል። ከምስራቅ ሀረርጌ የተለያዩ ከተሞች ተይዘው ታስረው የነበሩ ሁለት ሰዎችን አነጋግሬ ያለው ስማቸው አድራሻቸውና ትክክለኛ ድምጻቸው እንዳይተላለፍ አጥብቀው በጠየቁን መሰረት ማንነታቸውን ደብቀን ስለ ቆይታቸው አነጋግረ ናቸዋል። መጀመሪያ አስተያየት ለመስጠት ፈቃደኛ ለሆኑት እድሜያቸው 45 ዓመት እንደሆነ ለነገሩኝ ግለሰብ እንዴት እንደታሰሩ ጠይቂያቸው ነበር። እንደ ዝንዝን ብለ በሰው ጠቆመ ነው የታሰርኩት። በምን እንዳያጠፋቱ ለራሴም አላውቅም ታሰርኩኝ። እዚህ ከታሰርኩ በኋላ ለምንድን ነው የታሰርኩት ሲባል በቃ ታስራሃል፣ ሰው ነው የጠቆመው፣ እስከምናጣራ ቁጭ በል ተብዬ ነው። ሁለት ወር እዚ ፖሊስ ጣቢያ ውስጥ ነው የቆየሁት። ዛሬ ትለቀቃላችሁ፣ ነገ ትለቀቃላችሁ፣ በመጨረሻ ላይ በቃ መውጣቱ ተቀርቶ ሌሊቱ ማታ ውለን ማታ በሁለት ሰዓት መኪና መጥቶ በቃ እዛ ወሰዱን ማለት ነው። ወደ እዛ ወደ ጦላ የት እንደምንወስዱ እንኳን ሳናውቅ እዛ የገባን በኋላ ከገባን በኋላ ነው ያወቅ ነው። እኚህን ግለሰብ ጦላይ ከተወሰዳችሁ በኋላ የጦላይ ቆይታችሁ ምን ይመስል ነበር አልኳቸው። ከቀኑ በስድስት ሰዓት ነው የገባ ነው። ስንገባ እዛ ዳቦ፣ አንዳንድ ዳቦና አንዳንድ ጠለስ ውሃ ሰጡን። ያ በቃ ከዛ አደር ነው ስናድር ጠዋት አንዳንድ ዳቦ እና ተመልሶ አንዳንድ ሻይ ሰጡን። ከእዚያ እኛ ብትል ምናምን ይኖራል አሉ። ከእዚያ በፊት ምንም ያ እንደ- እንደሌለ ብቻ ተረዳን። ስናድር በሰላም ስናድር በቃ ስጋታችን እየለቀቀን ሄደ። ከእዚያ ቀን ስንደርስ የሆነ ሽሮ ነገር ተሰርቶልን ኑሮ ትውለት ዳቦ እና ሽሮ ተሰጣን ተሰጠን በላን። በቃ ዛ በቀን በሶስት ጊዜ በቃ ሁለት ሁለት እና አንዳንድ ዳቦ እየተሰጠን እዛ አርባ ሶስት ቀን ነው የቆየነው ማለት ነው። ግን ጥፋት አል ያላባቸው ሰዎች ተብሎ ከኛ ውስጥ የተለቅሞ ወደ አስራ ስምንት ሰው ወደ ማዕከላዊ የወሰዱ ሰዎች አሉ። እኛ ስፖርት ብቻ ነው የሚያሰሩን። ጠዋት ጠዋት ከሽንት ቤት ከቤት እስከ ሽንት ቤት ከሽንት ቤት መልስ እስከ ቤት ድረስ በሀይግራችን ጫማ አውልቁ ተብለን አውኮብኮቡ በማኮብኮብ ማለት ነው። እያንኮበኮቡን ማኮብኮ ማለት ስፖርት ነገር ነው። ጆሮ ይዛችሁ ዝለሉ ብሎን እየዘለለን ስፖርት መልክ ማለት ነው። በቃ ቅጣት ለቅጣት ተብለን መጀመሪያ እንደገባን ጫማ አውልቀን ነበረ። አውልቀን ነው ምን ስፖርት የምንሰራ ከዛ በኋላ በሁለተኛው ቀን በቃ ጫማ ሁለት ቀን እንደዛ አደረጉን እና ከዛ በኋላ ሁለተኛው ቀን ጫማ ልበሱ ተባለ። ጫማ ለብሰን ነው የሰራ ነው። ጫማ ለብሰን ያንን ስፖርት ጫማ ለብሰን የሰራ ነው። ምክንያቱም እዛ የጦር ካምቢ ስለሆነ የተለያየ ብረት የብረት ነገሮች አሉ። ምስማር፣ ጥይት፣ ሬሳ ብረቱ የተለያየ ብረት ነው ያለው። ከኒህና ከሌላ ወጣት የዩኒቨርሲቲ ተማሪ ጋር ስለ ጦላይ ቆይታቸው ያደረግነው ቆይታ አላበቀም። በዚህ ቆይታቸው መንግስት የተሃድሶ ስልጠና መውሰዳቸውን ገልጿል። ስልጠናው ምን ነበር ጠይቅያቸዋለሁ። መንግስትስ ስለ ስልጠናው ምን ብሏል? በዚህ ዘገባ ውስጥ ተካቷል። ቀጣዩን በሰኞ ምሽት የጋቢና ዝግጅት ላይ ይዤ እመለሳለሁ። አስተያየቶቻችሁ እየደረሱን ነው። ወንዶሰን ብሩ፣ እውነት ይሄ ድርድር እውነተኛና ለተከሰተው ችግር መፍትሄ ይፈጥራል? እድሜ ይስጠንና እናያለን። መሐመድ ሐሰን መሐመድ ደግሞ ሰላም ለሁላችን የዘወትር ተሳታፊያችን ሃናን ቆንጆ ሃናን እንደምናለሽ፣ ሰላም ጤና ይስጥልን ቪኦኤ ብላለች። እንደምናለሽ፣ አስተያየቶችሽን እስኪ ላኪልን። ወንዶሰን ብሩ ደግሞ ፈጽሞ ኢህአዴግና ተቃዋሚ ፓርቲዎች የሚያደርጉትን ድርድር አስመልክቶ ነው። ምክንያቱም ሁሉንም አላካተተም የሚል ሀሳብ ሰጥቷል። አሊ ጀማሊ ደግሞ ወሬ ብቻ ነው፣ ምንም ለውጥ አያመጣም የሚል ሀሳብ ነው። እናንተ አስተያየቶቻችሁን ስጡን። አሁን ወደ ተከታዩ ዘገባችን እንለፍ። አንድ አስተያየት አላት ሲሆን አዎ አንድ ሰው ማኮብኮብ የሚለው ላይ አስተያየት ሰጥተዋል። ከዚህ ቀደም ብሎ የሰራ ነው ዘገባን አስመልክተው አሊ ጀማል እና በጣም ያሳዝናል ያናድዳልም ያለቻለች ሰብለ ኩምሳ ትባላለች። እንግዲህ አስተያየቶቻችሁን ስጡን። ሰኞም ይዘነው ስለምንመለስ ይህንን ሌሎች ተጨማሪ ዘገባዎችን አካተን አስተያየቶቻችሁን ስጡን። አስተያየታቸውን በድምጽም እዚህ እናቀርብላቸዋለን። እናመሰግናለን። ወደ ዩናይትድ ስቴትስ ስንለፍ አንድ የፌዴራል ዳኛ የሀገሪቱ ፕሬዚዳንት ዶናልድ ትራምፕ ከሰባት ሙስሊም ሀገሮች የሚመጡ ዜጎች ወደ አሜሪካ እንዳይገቡ የሰጡትን ትዕዛዝ ለማገድ ህጋዊ መሰረት ያለው ወይም የሌለው ስለመሆኑ በዚህ በያዝነው ሳምንት ውሳኔ እንደሚሰጥ ታውቋል። የሀገሪቱን የጉዞ እገዳ የከሰሱት የፍትህ ሚኒስትሩን፣ እንደዚሁም የዋሽንግተን ዲሲና የሚኒሶታ ስቴቶችን የወከሉ አንድ ጠበቃና ሌላ የህግ ባለሙያ ሶስት ዳኞች ለተሰየሙበት የሳን ፍራንሲስኮ ይግባኝ ሰሚ ፍርድ ቤት የመከራከሪያ ነጥባቸውንም አቅርበዋል። ለምሽቱ የያዝነው ጉዳይ ይሆናል። በዋሽንግተን ዲሲ እና በአካባቢዋ የህግ ጠበቃ የሆኑ አቶ ቶማስ ሀይሉን ይዘናል። እኔ እንግዲህ ክርክሮን እንደሰማሁት ከፍርድ ቤቱም፣ ከዘጠነኛ ስርኬት ከሚባለው የይግባኝ ሰሚ ፍርድ ቤት ታሪክም፣ ከዳኞችም በአጠቃላይ ፖለቲካ አመለካከት የበታች ፍርድ ቤቱን የሪስትሬኒንግ ኦርደር ቴምፖራሪ ስትሪንግ ኦርደር ይባላል። እገዳ ማለት ነው። የዶናልድ ትራምፕን ኤግዜክቲቭ ኦርደር የሚያግደውን የፍርድ ቤት ትዕዛዝ የሚያጸድቁት ነው ይመስለኝ። ይግባኝ ፍርድ ቤቱን ቢያጸድቀው፣ ይሄ ጉዳይ ወደ ጠቅላይ ፍርድ ቤት ወደ ፊ ሱፕሪም ኮርት ይሄዳል ተብሎ ነው የሚጠበቀው። ማንኛውም ይሆን ማንኛውም ሳይት ቢያሸንፍ፣ መጨረሻ ጠቅላይ ፍርድ ቤት ጋር መድረሱ አይቀርም። ፕሬዚደንት ትራምፕ እንደሚያውቁት ስልጣን በያዙ ጥቂት ቀናት ውስጥ ነው በርካታ አወዛጋቢ ፕሬዚደንታዊ መመሪያዎችን ወይም ኤግዜክቲቭ ኦርደር የሚባለውን የፈረሙት። ምንድን ነው ይሄ ኤግዜክቲቭ ኦርደር ሊሻር የሚችልበት ሁኔታ አለ። ኤግዜክቲቭ ኦርደር አዲስ ነገር አይደለም። ፕሬዚዳንቶች በተለያየ ጊዜ የፕሬዚደንታዊ ስልጣናቸው የሚወጡበት ነገር ነው። ዋናው ነገር የኤግዜክቲቭ ኦርደሩ የህግ መሰረት ወይ ድጋፍ አለው ወይ ከሚል ነገር ጋር የተያያዘ ነው። አንዳንድ ጊዜ የፕሬዚዳንቱ ስልጣን በቀጥታ ከአሜሪካ መንግስት ህገ መንግስት የሚወጣ ነው። ለምሳሌ የፎሬን አፌርስ የውጭ ጉዳይን በበላይነት የማስተዳደር የፕሬዚዳንት ስልጣን አለ። ሶ ያን በተመለከተ ፕሬዚዳንቶች ፖሊሲ፣ መመሪያ፣ ዳይሬክቲቭ ሊያወጡ ይችላሉ። ወይ ደግሞ ኮንግረስ ለፕሬዚዳንቱ በተለያዩ ህጎች አፈጻጸም ላይ ስልጣን አስተላልፎ ይሰጣል። ከእነዚህም ውስጥ አንዱ የኢሚግሬሽን ጉዳይ ነው። እና ኢሚግሬሽን ጉዳይ በተመለከተ ፕሬዚዳንት በጣም ሰፊ ስልጣን አለው። ግን ያ ማለት ፕሬዚዳንቱ እየተሰጠውን ስልጣን በህግ የተሰጠውን ስልጣን ለመፈጸም የሚያስችለውን ደንብ ያወጣል እንጂ አዲስ ህግ አያወጣም። ወይ አዲስ ለምሳሌ በኢሚግሬሽን ጉዳይ የኢሚግሬሽን መብት የሚፈጠር ወይ የኢሚግሬሽን መብት የሚቀንስ የሚጨምር ነገር ማውጣት አይችልም። ኮንግሬስ ኤክስፕሬስ እንደዚህ አይነት ስልጣን ካልሰጠው ውስጥ ቀረ። በህገ መንግስቱ የኢሚግሬሽን ጉዳይ የማውጣት ስልጣን ሙሉ ለሙሉ ለኮንግረስ የተሰጠበው መሆኑ ማለት ነው። እና ሶስቱ የዩናይትድ ስቴትስ የስልጣን ዘርፎች አንዱ ሌላውን የሚቆጣጠርበት አሰራር ወይም ቼክስ ኤንድ ባላንስስ እዚህ ላይ ሰርቷል ማለት ይቻላል። አዎ እንግዲህ አንድ አንድ ነው ትንሽ ተስፋ የሚሰጥ ነገር እዚህ ነገር ምንም ቢሆን ምን ሁሉም አንደኛ ጠንካራ ኢንስቲቱሽኖች አሉ። ሁሉም የፖለቲካ ቅርንጫፍ በራሱ የራሱ ኃላፊነትና ስልጣን አለው። ሲቪል ሶሳይቲ አክቲቭ ነው። ስለዚህ ይሄ ህግ ለምሳሌ አሁን ይሄ የባን የሚባለው የሞዝሊም ባን እየተባለ ዝም ብሎ በአጠቃላይ የሚጠራው ኤግዜክቲቭ ኦርደሩ የተፈረመው በጃንዋሪ ሀያ ሰባት አርብ ከሰዓት በኋላ አመሻሹ ላይ ነው እና ከዛ በኋላ የሚገቡ ፍላይቶች በሙሉ ከዛ የሚመጡ ሰዎች በሙሉ ያው ኤርፖርት እንዲታገዙ ተደርጓል። ይህን ጉዳይ እየሰሙ ጠበቆች ያው ኤርፖርት ተገኝተው የዛኑ ቀን ማታ የሚያነጋግሯቸውን ሰዎች ካነጋገሩ በኋላ ቅዳሜ ጠዋት ፍርድ ቤት ይዘጋል። ቅዳሜ የታወቀ ነው። ግን በጣም ጉ ከጉዳዮች አንገብጋቢነት አንጻር የሚያውቋቸውን ዳኞች እንዲ ችሎት ላይ እንዲቀመጠ አድርገው ጉዳዩን እንዲሰማ ተደርጎ ቅዳሜ ማታ ብሩክሊን የሚገኘው ፌዴራል ፍርድ ቤት ያለች ዳኛ ኤርፖርት ላይ የተያያዙ አሜሪካን ሀገር ኤርፖርቶች ላይ በዚህ በአዲስ በወጣው የትዕዛዝ መሰረት የተያያዙ ሰዎች እንዲለቀቁ ብላ ከመወሰኗ እንዳለ ኤርፖርት ላይ ተይዘው የነበሩ ሰዎች በአንድ በአንድ የወረድ ማለት የበታች የበታች የፌዴራል ፍርድ ቤት ዳኛ ትዕዛዝ እንዲለቀቁ ተደርጓል። ከዛም ደግሞ በማስቀጠል እንደምታውቀው ከአምስት ቀኖች በኋላ ሲያትል ዋሽንግተን ያለ አንድ የበታች የፌዴራል ፍርድ ቤት ዳኛም እንዲሁ በአጠቃላይ ቪዛቸው እንዲሰረዝ የተደረገ እዚያ ጋር እንዳይገባ የሚለውን ወይ ደግሞ ቪዛ የተሰረበባቸውን ሰዎች በሙሉ ቪዛቸው እንደገና ሬንጅ ስቴትል እንዲሆን የተከለከሉ ሰዎች እንዳይገቡ እንዲፈቀድላቸው ብሎ ዓርብ ማታ አዘዘ። ያ ኢሚዲየትሊ ኢፌክቲቭ ሆነ። እንግዲህ ምንድን ነው፣ አንድ ዳኛ ነው የሚያዘው። ለፕሬዚዳንቱ ትዕዛዝ ይሰጣል። ለፕሬዚዳንቱ ብቻ ሳይሆን ይሄን ለሚያስፈጽሙ ድርጅቶች ኤጀንሲስ ይሰጣል። እና ሁሉም ያን የዛኑ ቀን ዓርብ ማታ ኢፌክቲቭ ሆኖ ቪዛቸው የተወሰደባቸው ወይ ሪቮክድ የሆነባቸው ሰዎች ቪዛቸው እንዲመለስላቸው ተደረገ እና መምጣት የሚገባቸው ሰዎች መጡ ማለት ነው። እና አሁን ልክ አሁን ያለው ሁኔታ በፊት እንደ ትዕዛዙ ከመሰጠቱ በፊት እንደነበረው ሁኔታ ነው። አሁን የዚህን ፍርድ ቤት የፍርድ ቤቶችን የመጨረሻ ውጤት እንጠብቃለን። ግን ዞሮ ዞሮ ሙሉ ለሙሉ የፕሬዚዳንቱ እየሰጡትን ትዕዛዝ እንዳይሆን አድርገዋል ማለት ነው። እንግዲህ በአጠቃላይ በዶናልድ ትራምፕ ጊዜ የሚኖረው የኢሚግሬሽን ፖሊሲ እንዴት አይነት ሊሆን እንደሚችል መገመት አስቸጋሪ ነው። ማንም ሰው የታወቀ ነገር የታወቀ ነገር ነበር ፕሬዚደንት ሲሆነው ምን አይነት ብዙ ሪፖርት ይደረጋል ምናምን የሚባል ነገር ግን አሁን ባለፈው ሰሙኖች እንዳየነው አይነት ነገር አልተጠበቀም ለኢሚግራንት የሚጠቅሙ ነገሮች ይሆናሉ ተብሎ አይጠበቅም። ብዙ እዚህ ሀገር ያለ ያለ ወረቀት የሚኖሩ አንድ ዶክመንት የሆኑ ሰዎች መጥፎ ነገር እንደሚያጋጥማቸው ነው ነው በፊት ፕራዮሪቲ ብለው የማያስባቸው ለምሳሌ በኦባማ ጊዜ በኢሚግሬሽን ኢንፎርስመንት የቅድሚያ ፕራዮሪቲስ ተብለው የማይታሰብ ነገሮች በዚህኛው ጊዜ እንደ ቅድሚያ ነው የሚታዩት ስለዚህ በአጠቃላይ ጠንቀቅ ያለ አፕሮች መውሰድ ነው። ለምሳሌ ሀገር ቤት መሄድ የማይገባ ሰው ሀገር ቤት መሄድ የለበትም። በሆነ ሁኔታ እዚህ ሀገር ወንጀል ሰርቶ ያለ ሰው ለምሳሌ ሄዶ ሲመለስ ችግር ሊያጋጥመው ይችላል። ስለዚህ ይሄን ይሄን ነገር ግምት ውስጥ ማስገባት ያስፈልጋል። ከዛ ውጭ ግን ይሄ አዲስ የወጣ ሕግ ማለት ምንም ኢትዮጵያ የሚመለከት ነገር የለውም። ግን እንደዚሁ በአጠቃላይ አንድ እርምጃ ከመውሰድ በፊት ጥንቃቄ ማድረግ የሚያስፈልግ ይመስለኛል። ዝግጅታችን ወደ መጠናቀቁ ነው። አስተያየቶቻችሁ እየደረሱን ነው። አብርሃ ታደሰ የሰጡ አስተያየት አለ፣ እሱን እያልኩ ነበር። አብርሃ ታደሰ በፌስቡክ ገጻችን ላይ በሚደረገው ድርድር ከነ አቶ ትዕግስቱና እየለጫሚሱ ምንም አዲስ ነገር አንጠብቅም፣ ያው የኢህአዴግ አባል ናቸው ማለት ይቻላል። እስከ መቼ በህዝብ ስም እንደሚቀልዱ ግን መልሱን ከነሱ ብሏል። እንግዲህ አስተያየቶቻችሁን ላኩሉን። ፌስቡክ አት ቪኦ አምሃሪክ ላይ ስናስተናግድ አብረናቸው ያመሸነ ሄኖክ ሰማግዜር ና ጽዮን ግርማነን በቴክኒኩ ሞክቢል ያቢሮ አብሮን ነበረ። ዳንክራፍተንም እንደዚሁ በዲጄ ፋትሱ ሙዚቃ መርጠዋል። መልካም ምሽት።